በዝቅተኛው የልማት እርከን ላይ የሚገኙት የዓለም ታዳጊ ሀገሮች የኃይል አቅርቦትን ለቤትና ለምርት አገልግሎት በማዳረስ ረገድ በእጅጉ ወደ ኋላ እየቀሩ መሆናቸውን አንድ የመንግስታቱ ድርጅት ዘገባ አስታውቋል። በእነዚህ ሀገሮች አምራቾች በኃይል መቆራረጥ ብቻ የምርት ሽያጫቸው እሴት ሰባት በመቶ ያህል ኪሳራ ያስ ያስከትልባቸዋል ተብሏል። ከአምስት መቶ ሰባ ሰባት የማያንስ ህዝብም የኤሌክትሪክ ኃይል አያገኝም ተብሏል። መለስካቸው አመሀ ነው ዝርዝሩን የያዘው። በተባበሩት መንግስታት ድርጅት የልማትና ንግድ ጉባኤ በእንግሊዝኛ አጠራሩ አሕጽሮት አንታድ ትናንት ይፋ ባደረገው አዲስ ዘገባ በዓለማችን የመጨረሻዎቹ ድሀ በሚባሉ አርባ ሰባት አገሮች የኤሌክትሪክ ኃይል ተደራሽነት በጣም ወደኋላ የቀረ መሆኑን አመለከተ። በምጣኔ ሀብታዊ ልማታቸው በታችኛው እርክል ላይ የሚገኙት እነዚህ ሀገሮች ከሌሎች ታዳጊ ናቸው ከሚባሉ ሀገሮች እንኳ ሲወዳደሩ ለቤትም ሆነ ለማምረቻ አገልግሎት የሚውል የኤሌክትሪክ ኃይል በማቅረብ ወይንም በማዳረስ ረገድ በእጅጉ ወደኋላ እየቀሩ እንደሆነም ዘገባው ይዘረዝራል። ትናንት በአዲስ አበባ ይህን ዘገባ ለጋዜጠኞች ይፋ ያደረጉት ባንክታድ የኢኮኖሚ ጉዳዮች መኮንን ሚስተር ጆቫኒ ቫለንሲሲ ይህን የሐዝ መረጃዎችን በማንተራስ አብራርተዋል። በእነዚህ ታዳጊ ሀገሮች ውስጥ የኤሌክትሪክ ኃይል ተደራሽነት ገና ጅምር ላይ ያለ ነው። ይህም የሚገለጸው በኢነርጂ ወይም በኃይል ድህነት ነው። በአሁኑ ወቅት መረጃው ከሚገኝበት በአውሮፓውያኑ የዘመን አቆጣጠር ከ2014 ዓ.ም ጀምሮ የእነዚህን ሀገሮች አማካይ የኃይል ተደራሽነት ብንመለከት ከአጠቃላዩ ሕዝብ 62 ከመቶ የሚሆነው የኤሌክትሪክ ኃይል አያገኝም። ከእነዚህ ከፍ ካለ የልማት እርቀን ላይ የሚገኙት ሀገሮች ይህ አማካይ አስር ከመቶ ብቻ ነው። ይህ ማለት በመላው ዓለም ኃይል ከሚያገኘው ሕዝብ ከግማሽ በላይ የሚሆነው 547 ሚሊዮን ሰው የሚኖረው በእነዚህ አገሮች ውስጥ ነው። የኤሌክትሪክ ኃይልን ለብርሃን፣ ለማብሰያም ሆነ ለሌሎች የቤት ውስጥ አገልግሎቶች በእነዚህ ድሃ አገሮች የገጠሩ ክፍል ተደራሽነቱ በእጅጉ አነስተኛ እንደሆነም ይኸው ዘገባ ያስረዳል። የኃይል ድህነት ይለዋል ዘገባው። የኃይል ድህነት በተለይ በገጠሩ እጅግ አስከፊ ነው። ከገጠሩ ነዋሪ 80 በመቶ የሚሆነው ሕዝብ የኤሌክትሪክ ኃይል አያገኝም ይላል። ይህ ሲባል ደግሞ በተለይ ከቅርብ ጊዜ ወዲህ ሁኔታውን ለመለወጥ ስራ አልተሰራም ለማለት እንዳልሆነ ደግሞ ሚስተር ጆቫኒ ቫለንሴሲ ያስታውሳሉ። ይህ ማለት ግን ምንም መሻሻል አልታየም ማለት አይደለም። ከአራት ዓ ም ጀምሮ በአውሮፓ አቆ 17 ሚሊየን የሚሆን ሰው የኤሌክትሪክ ኃይል አግኝቷል። ይሁንና በ230 ዓ ም ለማሳካት ከተያያዙት የዘላቂ ልማት ግቦች ሰባተኛውን ግብ ለማሳካት ማለትም ሁሉን አቀፍ የኃይል ተደራሽነትን እውን ለማድረግ የሚቀር ሥራ አለ። ይህን ግብ ለማሳካት በየዓመቱ 17 ሚሊየን ሰው የኤሌክትሪክ ኃይል ተጠቃሚ መሆን አለበት። ያ ማለት ደግሞ ባለፉት አስር ዓመታት የተገኘውን ውጤት በየዓመቱ በሦስት እጥፍ ማሳደግ ይኖርብናል ማለት ነው። የኤሌክትሪክ ኃይል ተደራሽነትን ችግር ወይም ቁም ነገር ይህ የአንክታድ ዘገባ የሚመለከተው ከአጠቃላዩ የምጣኔ ሀብት መዋቅራዊ ለውጥ አኳያ ነው። ይህ ማለት በእነዚህ ታዳጊ አገሮች ውስጥ የኤሌክትሪክ ኃይልን ለቤት አገልግሎት ተደራሽ ማድረግ መልካም ቢሆንም ትልቅ ትኩረቱ ግን ለአምራችና ሰፊ ማኅበራዊ አገልግሎት ለሚሰጡ ተቋማት ነው። ይህ ማለት ደግሞ የኤሌክትሪክ ኃይልን ተደራሽ ማድረግ ምርትንና ምርታማነትን በብዙ እጥፍ ማሳደግ ነው። ይህን ተከትሎ ምጣኔ ሀብታዊ ልማት በከፍተኛ ፍጥነት ይጓዛል ሲል ዘገባው ይተነትናል። የኤሌክትሪክ ኃይል በማመንጨትና ተደራሽ በማድረግ ረገድ ሚስተር ቫለንሲሲ በአርአያነት ያቀረቡት ኢትዮጵያን ነበረ። ባለፉት አስር ዓመታት አገሪቱ በየዓመቱ ኤሌክትሪክ ኃይልን በማመንጨት ረገድ የባለ ሁለት አሕዝ ዕድገት እያሳየች እንደሆነ ያስረዳሉ። ይሁንና ለገጠሩ ሕዝብ ይህንን ኃይል ተደራሽ በማድረግ በኩል ብዙ መሥራት እንደሚያስፈልግ ጠቁመዋል። ዶክተር ገብረሕይወት አገባ በኢትዮጵያ ልማት ምርምር ተቋም የመርሃ ግብሮች ዳይሬክተር በዘገባው ላይ አስተያየታቸውን ሰጥተው ነበረ። በተለይ ገጠሩንና የኃይል ተደራሽነትን በተመለከተ ማብራሪያቸውን ሰጥተዋል። ቀደም ሲል እንደተገለጸው የኤሌክትሪክ ኃይል ሽፋንን የማስፋፋቱ እንቅስቃሴ አነስተኛ ነው። በአጠቃላይ በከተሞች ከፍ ያለ ቢሆንም፣ በአገር አቀፍ ደረጃ ግን ወደ 25 ከመቶ አካባቢ ነው። የገጠሩ ሽፋን ከዚህ አማካይ ያነሰ ነው፣ ወደ 10 ከመቶ ቢጠጋ ነው። አብዛኛው የኢትዮጵያ ሕዝብ ሰባ አምስት ከመቶ የሚሆነው የሚኖረው ደግሞ በገጠር ነው። ስለዚህ የግብርናው ዘርፍ የኢትዮጵያ ገጠር ሕይወት ሳይለወጥ ሁሉን አቀፍ መዋቅራዊ ለውጥ ሊጨበጥ አይችልም። ይህ የአንግታድ ዘገባ ልዩ ትኩረት የሰጠው የኃይልንና የልማትን መዋቅራዊ ለውጥ ትስስር ነው። በእንግሊዝኛ ዘኤነርጂ ትራንስፎርሜሽን ኔክሰስ ብሎታል። በእነዚህ ታዳጊ አገሮች ይህ ትስስር በጣም ደካማ ነው ይላል በእነዚህ ሀገሮች አርባ በመቶ የሚሆኑት አምራችና አገልግሎት ሰጪ ተቋማት በቂ ባልሆነ በማያስተማምንና እጅግ ውድ በሆነ ኤሌክትሪክ ኃይል አቅርቦት ምክንያት እግር ተወርጭ ታስረዋል። በአማካይ በወር ውስጥ አስር ቀናት ኤሌክትሪክ ኃይል ይቋረጥባቸዋል። የኃይል መቋረጡ እስከ አምስት ሰዓታት ያህል ይደርሳል። ይህ ደግሞ ሰባት በመቶ የሽያጫቸውን እሴት ያሳጣቸዋል። በምጣኔ ሀብታዊ ልማታቸው በዝቅተኛው እርከን ከሚገኙ የዓለማችን 47 አገሮች መካከል ኢትዮጵያን ጨምሮ ሰላሳ ሶስት የሚገኙት በአፍሪካ ነው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ